ኢኮኖሚው አለ የታቀደው ከተሳካ ከሶስት ዓመታት በኋላ ኢትዮጵያ ከካሉብና ከሂላላ የተፈጥሮ ጋዝ ሽያጭ በዓመት እስከ አንድ ቢሊዮን ዶላር ልታገኝ አቅዳለች። የገንዘብ መጠኑ በሶማሌ ክልል ከኦጋዴን ሸለቆ ለዓለም ገበያ የሚቀርበው የተፈጥሮ ጋዝ በጨመረ ቁጥር ከፍ ይላል። ከአዲስ አበባ በ1200 ኪሎ ሜትር ርቀት ላይ የሚገኘው የኦጋዴን ሸለቆ ኢትዮጵያ ተስፋ የጣለችበት የተፈጥሮ ጋዝ መገኛ ነው። 350 ሺህ ስኩዌር ኪሎ ሜትር በሚሰፋው ኦጋዴን ካሉብ እና ሂላላ በተባሉ ሁለት ቦታዎች ከ8 እስከ 10 ትሪሊዮን ኪዩቢክ ጫማ የሚደርስ የተፈጥሮ ጋዝ እንደሚገኝ ይገመታል። ዶክተር ኩዋንግ ቱትላም የኢትዮጵያ የማዕድንና የነዳጅ ሚኒስቴር ሚኒስትር ዴኤታ ናቸው። የተገኘው ሪዘርቭ ቀደም ብሎ የነበረው ፖቴንሻል ኦይል ሪዘርቭ አራት ነጥብ ሰባት ትሪሊዮን ኪቢክ ፊት ነበረ። ፖሊ ጂሲኤል የተባለው ኩባንያ ባደረገው ስራ መጠኑ ከስምንት እስከ አስር ትሪሊዮን ኪቢክ ፊት አደርሶታል። ስለዚህ መጠኑ ሰፋ፣ እንጂ ከዚህ በፊት ምርቱ አልተጀመረም። ምርቱ መጀመር የሚቻለው ያው ልማቱ ሲያልቅ እና ቧንቧ ተዘርግቶ እስከሚጓጓዙበት ቦታ ሲደርስ ነው ምርቱ ተጀመረ የሚባለው። ከዚህ ቀደም ተጀመረ የተባለው የ ፕሮዳክሽን ቴስቲንግ ነው ወይ ደግሞ የምርት ሙከራ ነው። ያ ምርት ሙከራ ከተፈጥሮ ጋዙ በተጓዳኝ የተገኘው ነዳጅ ቤት መጠኑ ለማወቅ እየተደረገ ወይ ደግሞ የተጀመረ ስራ ነው። እሱም እንደቀጠለ ነው ያለን። ላለፉት አርባ ገደማ ዓመታት የተለያዩ ኩባንያዎች በኦጋዴን ሸለቆ የተፈጥሮ ጋዝ ፍለጋ ሲያካሄዱ ቆይተዋል። በጎርጎሮሳዊው አቆጣጠር ከ1955 እስከ 1991 ባሉት ዓመታት 46 ጉድጓዶች ተቆፍረው በርካታ የሃይድሮካርቦን ምልክቶችና በካሉብና በሂላላ የተፈጥሮ ጋዝ ክምችቶች ተገኝተዋል። የካሉብና ሂላላ የተፈጥሮ ጋዝ ክምችቶች የተገኙት በጎርጎሮሳውያኑ አቆጣጠር በ1973 እና በ1974 ዓ ም ቴኔኮ በተባለ ኩባንያ አማካኝነት ነበር። ከ1986 እስከ 1991 ባሉት ዓመታት የሶቪየት ነዳጅ ፍለጋ ኩባንያ በካሉብ ዘጠኝ፣ በሂላላ ደግሞ ሶስት ጉድጓዶችን ቆፍሯል። የሩሲያ፣ የዮርዳኖስ፣ የቻይና እና የማሌዥያ ኩባንያዎችም ከፍ ያለ ውጪ አውጥተው በካሉብና በሂላላ እድላቸውን ሞክረዋል። የተሳካለት ግን ከስድስት ዓመታት በፊት የፍለጋ ስራውን ከመንግስት ጋር በተፈራረመው ስምምነት አንድ ብሎ የጀመረው ፖሊ ጂሲኤል የተባለው የቻይና ኩባንያ ነው። ባለፈው ሳምንት የኢትዮጵያና የጅቡቲ ከፍተኛ ባለስልጣናት አዲስ አበባ ላይ በፈረሙት ስምምነት መሰረት ከካሉብና ከሂላላ ተነስቶ እስከ ጅቡቲ 767 ኪሎ ሜትር የተፈጥሮ ጋዝ ማጓጓዣ ይገነባል። ከማስተላለፊያው በተጨማሪ ከካሉብና ከሂላላ የተጓዘው የተፈጥሮ ጋዝ በኔጌቲቭ 162 ዲግሪ ቀዝቅዞ ለጭነት የሚዘጋጅበት ማቀነባበሪያ ጅቡቲ ውስጥ ይገነባል። ዶክተር ኩዋንግ ቱትላም ለዲ ደብሊው እንደተናገሩት ስራው ሦስት ነጥብ ሁለት ቢሊዮን ዶላር ይፈጃል። ቧንቧ እስከ ጅቡቲ ወደብ ከደረሰ በኋላ ያንን ጋዙ ተቀነባብሮ ይህ ማለት ፕሮሴስ ይደረጋል። ይቀዘቅዛል። ከዛ ደግሞ ኮምፕሬስ ተደርጎ ወደ ሚጫንበት ወይ ወደሚሸጥበት ዴስቲኔሽን ይላካል ማለት ነው። አንዱ ነው ያው የፕሮሴሲንግ ፕላንት በጅቡቲ ወደብ ላይ ይገነባል ማለት ነው። ተፈጥሮ ጋዝ ከተገኘበት ቦታ የሚሰራ ስራ አለ። ከዛ ደግሞ ቧንቧ የሚዘረጋበትና የኤል ኤን ጂ ወይ ሊክፋይ ናቹራል ጋዝ ፕሮሴሲንግ ፕላንት የሚገነባበት ጨምሮ አጠቃላይ ሶስት ነጥብ ሁለት ቢሊዮን ዶላር ነው የሚፈጀው። ይሄ በሶስት አመት ተገንብቶ የሚያልቅ ነው። ይሄ ማለት ግንባታ አልቆ በሀያ ሀያ አንድ የአውሮፓ አቆጣጠር ማለት ነው በመጀመሪያው መጨረሻ ላይ ስራ የኢትዮጵያ የማዕድንና የነዳጅ ሚኒስትር ዶክተር ሳሙኤል ኡርካቶ ስምምነቱን ሰፊ ድርድር የተካሄደበትና የሁለቱን ሀገሮች የጋራ ጥቅም የሚያስከብር ብለውታል። ሚኒስትሩ ስምምነቱን ከፈረሙ በኋላ ይህ እውቅድ የስራ ዕድል ይፈጥራል፣ የኢትዮጵያ የግል ኩባንያዎችንም ያሳትፋል የሚል እምነታቸውን ገልጸዋል። ይህ በሁለት መንግስታት መካከል የተፈረመ ሰነድ ከካሉግና ሂላል እስከ ጅቡቲ የተፈጥሮ ጋዝ ማስተላለፊያ ለመገንባት እድል ይሰጠናል። በዚህ ሂደት ኢትዮጵያ፣ ጅቡቲና ግንባታውን የሚያካሄደው ኩባንያ ተጠቃሚ ይሆናሉ። በተለይ የኢትዮጵያ መንግስት በርካታ የስራ እድል ለመፍጠር ይችላል። የሀገር ውስጥ ኩባንያዎቻችን በግንባታና ግብዓቶች በማቅረብ ተሳታፊ ይሆናሉ። በጅቡቲ የኢነርጂ እና የተፈጥሮ ሀብት ሚኒስትሩ ዮኒስ አሊ ጎይዲ በበኩላቸው ይህንኑ ስምምነት የሁለቱን አገራት ግንኙነት የበለጠ የሚያጠናክርና የጋራ ጥቅም የሚያስገኝ ሲሉ ገልጸውታል። በስተ መጨረሻ ጅቡቲና ኢትዮጵያ የተፈጥሮ ጋዝ ማስተላለፊያ ለመገንባት ከስምምነት በመድረሳቸው ከፍተኛ ደስታ ተሰምቶኛል። ይህ የሁለትዮሽ ስምምነት ዛሬ እንዲፈረም ከፍተኛ ጥረት ያደረጉትን የጅቡቲ ፕሬዝዳንትና የኢትዮጵያ ጠቅላይ ሚኒስትር እንኳን ደስ አላችሁ ማለት እወዳለሁ። ይህ ስራ ለሁለቱ አገሮች ዕድገት ቁልፍ ሚና አለው። ይህ እቅድ ጅቡቲና ኢትዮጵያን በከፍተኛ ደረጃ ተጠቃሚ ያደርጋል። ይህ የተፈጥሮ ጋዝ ስራ <applause> أسك أرا بليون دولار <applause> <applause> فجال تابلو الج የኢትዮጵያ የማዕድንና የነዳጅ ሚኒስቴር ሚኒስትር ደኤታው ዶክተር ኩዋንግ ቱትላም እንደሚሉት ከሶስት ዓመት በኋላ የተፈጥሮ ጋዝ ወደ ውጭ መላክ ስራው አንድ ተብሎ ይጀምራል። በመጀመሪያዎቹ ዓመታት ኢትዮጵያ ከተፈጥሮ ጋዝ ልማት ስራው ባላት ድርሻ አንድ ቢሊዮን ዶላር ገደማ ታገኛለች። ወደ ውጭ የሚላከው የተፈጥሮ ጋዝ መጠን ሲጨምር የአገሪቱ ገቢም ከፍ ይላል። ኢትዮጵያ ፍሪ ዲቪደንድ ወይ ፍሪ ሼር አላት፣ አስራ አምስት ፐርሰንት በአጠቃላይ በፕሮጀክት ውስጥ ነው ግን የሚያገኘ ኢትዮጵያ ያገኘው እሱ ብቻ ማለት ነው። ሮያልቲ ያገኛል። ሮያልቲ እስከ ስምንት ፐርሰንት ከአጠቃላይ ሽያጩ ስምንት ፐርሰንት ያገኛል። ከዛም ደግሞ ታክስ ደግሞ ይወስዳል። የመሬት ግብር ይወስዳል። ሌሎችም በተጓዳኝ የሚወስዳቸው ነገሮች አሉ። የተፈጥሮ ጋዙ ወደ ውጭ መላክ ሲጀመር አንድ ቢሊዮን ዩስ ዶላር፣ የጋዙ መጠን ደግሞ እየጨመረ ሲሄድ እየጨመረ የሚሄድ ገቢ ከስድስት ሰባት ዓመት እስከ ስድስት ሰባት ቢሊዮን ዩስ ዶላር ገቢ ታገኛለች ማለት ነው። ከካሉብና ሂላላ የኢትዮጵያ መንግስት በ2017 ፖሊ ጂሲኤል ደግሞ በ2018 የተፈጥሮ ጋዝ ይመረታል የሚል ውጥን ነበራቸው። በሁለቱም ወገን የተያዘ ውቅድ ግን በተያዘለ ጊዜ አልተሳካም። ፖሊ ፖሊ ጂሲኤል የተፈጥሮ ጋዝ ልማቱን ለማከናወን የሚያስችል የመግባቢያ ስምምነት ከጅቡቲ ጋር ከተፈራረመ እንኳ አንድ ዓመት ገደም አልፎታል። ስምምነቱ ሲፈረም በስድስት ወራት ውስጥ ድርድር ይጠናቀቃል የሚል ቅርታ ተይዞ ነበር። ፖሊ ጂሲኤል የቻይና መንግስት ንብረት የሆነው ቻይና ፖሊ ግሩፕ ኮርፖሬሽን እና መቀመጫውን በሆንግ ኮንግ ያደረገው ጎልደን ኮንኮርድ ግሩፕ በሽርክና ያቋቋሙት ኩባንያ ነው። አሁን አዲስ አበባ ላይ በተፈረመው ስምምነት መሰረት ፖሊጂሲኤል በአመት 12 ቢሊዮን ኪዩቢክ ሜትር የተፈጥሮ ጋዝ ከኢትዮጵያ ወደ ጅቡቲ ማጓጓዣ ይገነባል። በጅቡቲ የሚገነባው ማቀነባበሪያ 10 ሚሊዮን ቶን የተፈጥሮ ጋዝ በአመት የማዘጋጀት አቅም ይኖረዋል። ዶክተር ኩአንግ ለዲደብሊው እንዳስረዱት ለግንባታው የሚያስፈልገውን ወጪ ይኸው ኩባንያ ይሸፍናል። ገንዘቡ ያው ሬዝ የሚያደርገው ኩባንያው ነው፣ ፖሊሲል የተባለው የቻይና ኩባንያ ነው። ካሉት እንግዲህ ኢንቨስተሮች ያው ነው ወስዶ በብድርም ወስዶ ሬዝ የሚያደርገው ነው። ከዛ በኋላ ግን ኦፍኮርስ ከሚያገኘው ትርፍ ያንን ግድውን ይመልሳል ማለት ነው። በኢትዮጵያ መንግስት በኩል እንደዚህ ለብቻው የሚወጣው ነገ የሚወጣው ኢንቨስትመንት ወይ ገንዘብ የለም። ስለዚህ ኩባንያው ነው ገንዘቡ የሚያገኘው ማለት ነው። ግንባታን በተመለከተ ዛሬ የተደረገው ስምምነት አንዱ የዝግጅት ምዕራፍ ነው። ይህን ዝግጅት ምዕራፍ ከደረሰ ከደረሰ ሌሎች ደግሞ በተጎዳኝ የሚሰሩ ስራዎች ይቻሉ። እነሱን ካለቁ በኋላ እንግዲህ ጨረታ ይወጣል ማለት ነው እና የሚገነባው ኩባንያ ያንን ተመርተው ግንባታ ይጀምራል ማለት ነው። በሶማሌ ክልል የነበረው የጸጥታ ሁኔታ በተፈጥሮ ጋዝ ፍለጋው ላይ የራሱን ተጽዕኖ ሲያሳርፍ ቆይቷል። በኢትዮጵያ መንግሥት ሽብርተኛ ተብሎ የነበረው የኦጋዴን ብሔራዊ ነጻ አውጪ ግንባር ወደ ሰላማዊ የፖለቲካ መመለሱ ለተፈጥሮ ጋዝ ፍለጋውም ሆነ አሁን ይጀመራሉ ለተባሉት የግንባታ ስራዎች ቁልፍ ሚና ይኖራቸዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ።